ሃይማኖት እንደምኗልሽ በኮቪድ-19 ወረርሽኝ ምክንያት ከአንድ ዓመት በላይ ተቋርጦ የነበረው የእግር ኳስ ጨዋታ በአውሮጳ ባለፈው አርብ ሮም ጣሊያን ውስጥ በቱርክና የጣሊያን ቡድን ጨዋታ የአውሮጳ ሻምፒዮና ግጥሚያ ተጀምሯል እና ዛሬ ደግሞ በአምስተኛ ቀኑ ጀርመንና ፈረንሳይ ዚህ ጀርመን ሚኒክ ይጋጠማሉ እና የጀርመን ህዝብ እንደው የፊሽካውን መነፋት የጨዋታውን መጀመር እየተጠባበቀ ነው። ሁኔታው ምን ይመስላል? የእግር ኳስ አፍቃሪዎች፣ ሚዲያው ስለ እግር ኳስ ጨዋታ፣ ስለ ሁለቱ አገር ወዳጅነት ምን እያወራ ነው? አመሰግናለሁ ሐዜብ እንዳልሹው የአውሮፓ ሻምፒዮና ውድድር ባለፈው ዓርብ ተጀምሯል። እስካሁን ድረስ እንግዲህ በርካታ ሀገራት በዚህ ውድድር ላይ ተሳታፊ የሚሆኑ ሀገራት ውድድራቸውን አድርጓል። ዘንድሮ እንግዲህ በተለየ ሁኔታ ውድድሩ በተለያዩ ከተሞች ነው እየተካሄደ የሚገኘው ለመጀመሪያ ጊዜ በመሆኑም ይሄ ስሜቱ እንግዲህ በተለያዩ አውሮፓ ከተሞች ላይ እየተዳረሰ ነው የሚገኘው። ዛሬ ደግሞ ያው ጀርመን ላይ ይሄ ስሜት ይንጸባረቃል። እኛን እንኳን አልፎናል። ዘንድሮ ምንም አይነት ውድድር ፓሪስ ወይም ደግሞ ፈረንሳይ ውስጥ የሚገኙ ከተሞች አያስተናግዱም እና ይሄ ስሜቱ ዛሬ ማታ እንግዲህ የፈረንሳይ ብሔራዊ ቡድን ከጀርመን ብሔራዊ ቡድን ጋር በሚያደርጉት ጨዋታ በርካታ ፈረንሳውያን ይህን ጨዋታ በጉጉት እየጠበቁት ነው የሚገኘው። ከዚህ ከኮቪድ ጋር በተያያዘ አሁንም ፈረንሳይ የሰዓት እላፊ ገደብ ላይ ያለች በመሆኑ ሰው እንግዲህ በአብዛኛው በየቤቱ ነው ይሄን ውድድር የሚከታተለው እና ያው መገናኛ ብዙሃንም ለብሔራዊ ቡድኑ ለሁለቱም ሀገራት ቡድኖች ትኩረት ሰጠው እየዘገቡ ነው። እንደሚታወቀው ደግሞ ሁለቱ ሀገራት ብሔራዊ ቡድኖች እንግዲህ የአውሮፓ ከባድ ሚዛን የሚባሉ ናቸው በዚህ በእግር ኳስ ውድድር እና እውነት ነው፣ በአውሮፓ ከባድ ሚዛን የሚባሉ ናቸው በእግር ኳስ ጨዋታው። በተለይ ፈረንሳይ ባለፈው የዓለም እግር ኳስ ሻምፒዮና ሆና አውቅታለች። እና ጀርመን አሁን ከዓለም እግር ኳስ ሻምፒዮናው ጋር ነው የምትገጥመው። ግን ለምንድን ነው ፈረንሳይ ውስጥ ይሄ ግጥሚያ ሊደረግ ያልተወሰነው? እንግዲህ ከሁለት ሺህ አስራ ስድስት ፈረንሳይ የሻምፒዮኑ አዘጋጅ ነበረች እና በመሆኑም አዲ አዲሱ የአውሮፓ እግር ኳስ ማህበር አዲስ አሰራር ሲዘረጋ ለሌሎች ይሄ ውድድር ከዚህ በፊት ላላዘጋጁ ሀገራት ነው ወይ ደግሞ ከተሞች ነው እድሉን የሰጠው። ስለዚህ ፈረንሳይ በቅርብ ያዘጋጀ ሀገር በመሆኗ ይሄ እድል አልፏታል ማለት ነው። እና እንግዲህ ምን ያህል ጠንካሮች ናቸው? ምን ያህል ተዘጋጅተዋል? የጀርመንን ብሔራዊ እግር ኳስ ቡድን ለመጣል የፈረንሳዩ ብሔራዊ እግር ኳስ ቡድን እና እንደው ስንት ለስንት ይወጣሉ ብለሽ ትገምቻለች? እንግዲህ ያው ግምቱን ወደ በኋላ ላይ እነግርሻለሁ፣ እንደማትከፊም ተስፋ አደርጋለሁ። በአጠቃላይ ግን ሁለቱ ቡድኖችን በተመለከተ ዝግጅቱም ያው በብሔራዊ ቡድኖች፣ በአሰልጣኞች፣ በተጫዋቾ በኩል እየተገለጸ ነው የሚገኘው ለዚህ በተለይ ለዛሬው ጨዋታ ከፍተኛ ትኩረት መስጠታቸውን በተለይ ደግሞ ሁለቱ ሀገራት የሚገኙበት ምድብ የምድብ ኤፍ ወይ ደግሞ የሞት ምድብ የሚባል ምድብ ነው። ጠንካራ ሀገራት በዚህ ምድብ ውስጥ ተደልድለው ነው የሚገኙት። የሚገርመው ነገር ነው በሁለት ሺ አስራ ስድስት ተደርጎ በነበረው ውድድር ላይ ጀርመንና ፈረንሳይ በግማሽ ፍጻሜ ተገናኝተው ፈረንሳይ ጀርመንን ከውድድሩ ውጭ ያደረገችበት አጋጣሚ ነበር እና ጀርመኖች ይሄ ቁጭት አለባቸው። ስለዚህ ዛሬ ይሄን ነገር ለመበቀል ያው ዝግጁ ሆነው ነው የሚጠብቁት። ውድድሩ የሚደረገው በሜዳቸው በደጋፊያቸው ፊት ነው። ስለዚህ ጠንካራ ያን ፉክክር እንደሚያደርጉ ነው የሚጠበቀው። በዚሁ ምድብ ውስጥ ደግሞ ፖርቹጋል እንደምታስታውሹ በአውሮፓ ዋንጫ ላይ ከፈረንሳይ ጋር ለፍጻሜ ቀርባ እንግዲህ ፈረንሳይን በገዛ ሜዳዋና በደጋፊዋ ፊት ኩም ያደረገቻት ናት ዋንጫ አሁን እንዳትወስድ ያደረገቻት ናት እና ያም ቁጭት አለባቸው። ስለዚህ ሁለቱም ቡድኖች ደግሞ በዚሁ በአንድ ምድብ ውስጥ ነው የተገናኙት። ስለዚህ ይሄ ምድብ ጠንካራ ፉክክር የሚታይበት በመሆኑ ፈረንሳይና ጀርመን ዛሬ የሚያደርጉት ጨዋታ ለቀጣዩ ዙር ለማለፍ ከፍተኛ ወሳኝነት ስላለው ሁለቱም ቡድኖች በጣም በታላቅ ዝግጅት በታላቅ የመንፈስና የአካል ዝግጅት ተዘጋጅተው ነው የሚገቡት። በተለይ ደግሞ የፈረንሳይ ብሔራዊ ቡድን አሁን ላይ ባለው ጠንካራ አቋም በተጫዋቾቹ ስብስብ ለዚህ ውድድር እንዲሁም የዛሬውን ጨዋታ ማሸነፍ ብቻ አይደለም ለእስከ ዋንጫ ድረስ ይደርሳል ተብሎ ነው እየተነገረ የሚገኘው። ሀዜብ እና ስንት ለስንት ይወጣሉ ብለሽ ትገምቻለሽ? እንግዲህ አብዛኞቹ የስፖርት ባለሙያዎች፣ መገናኛ ብዙሀን ሰበሰቡት መረጃ መሰረት እንዲሁም በሚሰጡት አስተያየቶች የዛሬውን ጨዋታ የፈረንሳይ ብሪያ ቡድን ሁለት ለአንድ በሆነ ውጤት ያሸንፋል የሚሉ ሰፊ ግምቶች ናቸው እየተሰጡ የሚገኙት። መቼም በዚህ ቅር እንደማትሰኝ ሀዜብ ተስፋ አደርጋለሁኝ። እኔ ደግሞ አንድ እኩል ይወጣሉ ብዬ አስባለሁ ጨዋታውን የምናየው ይሆናል። ሃይማኖት፣ ለሰጠሽን ቃለ ምልልስ አመሰግናለሁ። መልካም እንግዲህ ለሁለቱም ብሔራዊ ቡድኖች መልካም ውጤት እንዲገጥማቸው ኮዲን ይመኛለሁ። በጣም አመሰግናለሁኝ።